የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 17 2017 ዓ ም ዝግጅታችን ጀመረ። የኦሮሞ ነጻነት ሰራዊት ከፍተኛ አመራር አባል ጃልሰኝ ረጋሳ ከድርጅቱ መነጠላቸውን አስታወቁ። የአማራ ክልል ግጭት በሰላም እንዲፈታ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ካውንስሉ ጠየቀ። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም፣ ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮችና ተመልካቾቻችን ዛሬ በመላው ኢትዮጵያ የመስቀል በዓል እየተከበረ ይገኛል። በኢትዮጵያም ሆነ በመላው ዓለም የምትገኙ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላምና የፍቅር እንዲሆንላችሁ ከአሜሪካ ድምጽ ባልደረቦቼ ጋር እንመኛለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። ለዜናው እንግዶ ወልዴ እዚህ አጠገቤ ይገኛል። ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ እንደምናመሻችሁ፣ የኦሮሞ ነጻነት ሰራዊት ከፍተኛ አመራር አባል ጃን ሰኝ ነጋሳ ከድርጅቱ መነጠላቸውን አስታወቁ። ኢትዮጵያንና ሶማሊያን ለመሸምገል ጥረቷን እንደምትቀጥል ቱርክ ትናንት ሐሙስ አስታወቀች። እንዲሁም በሱዳን የፈጥኖ ደራሽ ኃይሉ አንድ ገበያን በከባድ መሳሪያ ደበደበ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኦሮሞ ነጻነት ሰራዊት ከፍተኛ አመራር አባል ጃል ሰኚ ነጋሳ ከድርጅቱ መነጠላቸውን አስታወቁ። በጃል መሮ ወይም ኩምሳ ድሪባ ከሚመራው የኦሮሞ ነጻነት ሰራዊት ራሳችንን አግልለናል ሲሉ የድርጅቱ ሥራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን የቀድሞ አዛዥ ጃልሰኝ ነጋሳ አስታውቀዋል። ጃልሰኝ ነጋሳ መሆናቸውን ያስተዋውቁት የድርጅቱ አመራር በመንግሥት ተዘጋጅቷል በተባለና ከተመረጡ መገናኛ ብዙሃን ዘጋቢዎች ጋር ትናንት በስልክ ባደረጉት ቃለ ምልልስ የት እንደሆኑ ባልተጠቀሰ ቦታ በሰጡት ምላሽ ረቡ መስከረም 15 ቀን 2017 ዓ ም የወጣውና የማዕከላዊ ዞን እዝ በጃል መሮ ወይም ኩምሳድሪባ ከሚመራው ቡድን መለየቱን የሚገልጸው መግለጫ የእሳቸውና የቡድናቸው መሆኑንም አስታውቀዋል። በኦሮሚያ የቀጠለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነን ሲሉም ተናግረዋል። በጉዳዩ ላይ ከኦሮሞ ነጻነት ሰራዊት አዛዥ ጃል ምሮ ወይም ኩምሳ ድሪባና ባልደረቦቻቸው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አድማጮች የዚህን ዜና ዝርዝር በሚሽቱ አብይ ርዕስ ዘገባችን እናቀርባለን። ኢትዮጵያንና ሶማሊያን ለማሸማገል ጥረቷን እንደምትቀጥል ቱርክ ትናንት ሐሙስ አስታውቃለች። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከኢትዮጵያው አቻቸው ታዬ አጽቀ ሥላሴና ከሶማሊያው ጠቅላይ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ጋራ ኒውዮርክ ውስጥ መገናኘታቸው ታውቋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ ከሶማሊያ ጋር ባለገባችበት ንትርክ መፍትሄ ለመሻት ቱርክ አንካራ ላይ በሁለቱ ወገኖች መካከል ሁለት ቀጥተኛ ያልሆነ ንግግር ማስተናገዷ ይታወሳል። ከፊዳን ጋር የነበራቸው ውይይት ገንቢ እንደነበር ፊቂ በኤክስ ማኅበራዊ ሚዲያ ላይ አስታውቋል። አሁን የሚስተዋለውን ውጥረት ለማርገብ ሁለቱንም ወገኖች ተጠቃሚ የሚያደርግ ተመጣጣኝ እንዲሁም ተግባራዊ መሆን የሚችል መፍትሄ የሚያመጣ ስራ ለመስራት መወሰናቸውን የቱርኩ የውጭ ጉዳይ ሚኒስቴር በኤክስ ማኅበራዊ ሚዲያ ላይ በለጠፈው መልእክት አስታውቋል። የሁለቱ ወገኖች አቋም ተመሳሳይ በሚሆኑበት ጊዜ የቱርክ ባለስልጣናት በተናጠል እንደሚያነጋግሯቸው ሀካን ፊዳን ማስታወቃቸውን የሮይተርስ ዘገባ አመልክተዋል። ታዬ አጽቀ ስላሴ ትናንት ከአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ጸሐፊ ካትሪን ሞሊፊ ጋራ በተገናኙበት ወቅት ኢትዮጵያ በሶማሊያ ሽብርተኝነትን ለመዋጋት የምታደርገውን ጥረት እንደምትቀጥል እንዲሁም አሁን ያለውን የአፍሪካ የሽግግር ልዑክ በአዲስ ኃይል ለመተካት ከመወሰኑ በፊት ጥንቃቄ እንዲደረግና ሁሉም ጉዳዮች ከግምት እንዲገቡ ጠይቀዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሱዳን የፈጥኖ ድራሽ ኃይሉ አንድ ገበያን በከባድ መሳሪያ ደበደበ። በሱዳን የፈጥኖ ድራሽ ኃይሉ ኤልፋሸር በተሰኘች ከተማ በሚገኝ አንድ ገበያ ላይ ትናንት ምሽት ባደረሰው የከባድ መሳሪያ ጥቃት አስራ ስምንት ሰዎች መሞታቸው ተነግሯል። በደርዘን የሚቆጠሩ እንደተጎዱም የሕክምና ምንጮችን የጠቀሰው የኤፍፒ ዘገባ አመልክተዋል። ለ17 ወራት በዘለቀው ጦርነት የፈጥኖ ደራሽ ኃይሉና መደበኛው የሱዳን ሰራዊት የሰሜን ዳርፉር መዲና የሆነችውን ኤልፋሽርን ለመቆጣጠር ሲፋለሙ ቆይተዋል። በሱዳን እየተካሄደ ያለው ጦርነት በተለይም በኤልፋሽር የሚካሄደው ውጊያ በኒውዮርኩ የተመድ ጠቅላላ ጉባኤ ላይ መነጋገሪያ ጉዳይ ሆኖ ነበር። በኤልፋሽር፣ ካርቱም እና ሌሎችም አስጊ ስፍራዎች ላይ ለሚገኙ ሰዎች የሰብአዊ እርዳታ ለማድረስ እንዲቻል ሁለቱ ተፋላሚ ወገኖች ተኩስ እንዲያቆሙ ጫና ማድረግ አለብን ሲሉ በተመድ የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ከትናንት በስቲያ ተናግረው ነበር። የፈጥኖ ደራሽ ኃይሉ ካለፈው ግንቦት ጀምሮ ኤልፋሽርን ከቦ የሚገኝ ሲሆን ሁለት ሚሊዮን ሰዎች በሚገኙባት ከተማ አቅራቢያ ባለው የስደተኞች ጣቢያ ረሃብ መግባቱም ታውጀዋል። በምክትል ፕሬዝዳንት ካሜላ ሄሪስ የዲሞክራቲክ ፓርቲ ዕጩ ከመሆናቸው ወዲህ ለመጀመሪያ ጊዜ በአሜሪካና በሜክሲኮ መካከል ያለውን ድንበር ዛሬ ይጎበኛሉ ተብሎ ይጠበቃል። የድንበር ጉዳይ በያዝነው የምርጫ ወቅት እጅግ አከራካሪ ጉዳይ ሲሆን፣ የምክትል ፕሬዚዳንቷ ጉብኝት ይህንኑ ጉዳይ ፊት ለፊት ለመጋፈጥ ያለመ ነው ተብሏል። በያዝነው የምርጫ ወቅት የቀድሞ ፕሬዝደንት ዶናልድ ትራምፕ እና አጋራቸው ጄዲ ቫንስ የባይደን አስተዳደር የድንበር አያያዝ እና እየጨመረ የመጣውን የፍልሰተኞች ጉዳይ በተመለከተ ፕሬዚዳንት ካማላ ሄሪስን ካለማቋረጥ ሲተቹ ሰንብተዋል። ሄሪስ በዳግላስ አሪዞና ንግግር የሚያደርጉ ሲሆን ግዛቲቱ ከሜክሲኮ ጋር የምትዋስንና በያዝነው ምርጫም ከፍተኛ ፉክክር ይታይባቸዋል ከሚባሉት አንዷ ነች። የአሪዞና ግዛት ባለፈው ዓመት ከፍተኛ ቁጥር ያላቸው ጥገኝነት ጠያቂዎች የገቡባት ሲሆን የፍልስተኞችና የድንበሩ ጉዳይ በዚህ ምርጫ በግዛቲቱ አንገብጋቢ ጉዳዮች ይሆናሉ ተብሏል። በመጨረሻም ሄሊን በመባል የሚተጠራው አውሎ ንፋስ የቀላቀለች ዝናብ ትናንት ማምሻውን በፍሎሪዳ ግዛት ደርሳ ሶስት ሚሊዮን ደንበኞችን ካለ የኤሌክትሪክ ኃይል አስቀርታለች። አውሎ ንፋሷ ዛሬ ጆርጂያ ግዛት ስትደርስ ኃይሏን እየተዳከመ መምጣቱም ታውቋል። ሄሌን ትናንት ምሽት ፍሎሪዳን ስትመታ ፍጥነቷ 140 ኪሎ ሜትር በሰዓት ነበር። የአደጋ ጊዜ ሠራተኞች በጎርፍ የተጠቁ ሰዎችን ለማዳን በመረባረብ ላይ መሆናቸውም ተሰምቷል። ከአውሎ ነፋሷ ጋር በተገናኘ እስካሁን አራት ሰዎች እንደሞቱ የአሶሴት ፕሬስ ዘገባ አመልክተዋል። ከአትላንታ ለአትላንታ ከተማ ሄሌን ከ35 ዓመታት ወዲህ የተከሰተች ከባድ አውሎ ነፋስ መሆኗን የጆርጂያ ዩኒቨርሲቲ የአየር ትንባያ ፕሮፌሰር ማርሻል ሼፐርድ አስታውቀዋል። በዚሁ የምሽቱን ዜና አጠቃላሉ። መልካም መስቀልና የሳምንት መጨረሻ እመኛለሁ። ወደ ሊሊ መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። እየተከታተላችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። ዛሬ በመላ ክርስትና እምነት ተከታዮች ዘንድ የመስቀል በዓል እየተከበረ ይገኛል። በዓሉን አስመልክቶ የተጠናቀረ ዘገባ ወደ ኋላ ላይ ይኖረናል። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳቸው የማመሻው ስመኞሽ የቆየ ነኝ። የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል ይገኛል አብራችሁን እንድትቆዩ በድጋሚ እጋብዛለሁ። አሁን ወደ ቀዳሚው አብይር ዘገባ እንለፍ። በጃል መሮ ወይም ኩምሳ ድሪባ ከሚመራው የኦሮሞ ነፃነት ሰራዊት ራሳችንን አግልለናል ሲሉ የድርጅቱ የስራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን የቀድሞ አዛዥ ጃል ሰኝ ነጋሳ አስታውቀዋል። ጃልሰኝ ነጋሳ መሆናቸውን ያስታወቁት የድርጅቱ አመራር በመንግስት የተዘጋጀውና ከተመረጡ መገናኛ ብዙሃን ዘጋቢዎች በስልክ ለቀረቡላቸው ጥያቄዎች የት እንደሆኑ ባልተገለጸ ቦታ ሆነው በሰጡት ምላሽ ረቡዕ መስከረም 15 2017 ዓ.ም የወጣውና የማዕከላዊ ዞን እዝ በጃልመሮ ወይም ኩምሳ ድሪባ ከሚመራው ቡድን መለየቱን የሚገልጸው መግለጫ የእሳቸውና የቡድናቸው መሆኑንም ጠቅሰዋል። በኦሮሚያ የቀጠለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነኝ ሲሉም ጃልሰኝ ትላንት መስከረም 16 ቀን 2017 ዓ ም በሰጡት መግለጫ ተናግረዋል። በጉዳዩ ላይ የኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ወይም ኩምሳ ድሪባ እና ባልደረቦቻቸው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምጽ የተዘጋጀው ዘገባ ቀጥሎ ይቀርባል። የኦሮሞ ነጻነት ሰራዊት ከፍተኛ አመራር አባል ከተመረጡ የመገናኛ ብዙሃን ዘጋቢዎች በስልክ ለቀረቡላቸው ጥያቄዎች ምላሽ መስጠት የጀመሩት ጃልሰኝ ነጋሳ እንደሚባሉና ቀድሞ ማዕከላዊ ዞን አዛዥ እንደነበሩ አሁን ደግሞ የድርጅቱ የስራ አስፈጻሚ ኮሚቴ አባል መሆናቸውን በመግለጽ ነበር። ከፍተኛ አመራሩ የት እንደሆኑ ባልተገለጸ ቦታ ሆነው በሰጡት ማብራሪያ መስከረም 15 ቀን 2017 ዓ.ም በኦሮሞ ነጻነት ሰራዊት ማዕከላዊ ዞን ስም የወጣውና በማህበራዊ መገናኛ ብዙሀን የተሰራጨው መግለጫ የእሳቸውና የቡድናቸው መሆኑን አረጋግጠዋል። መግለጫው የማዕከላዊ ዞን እዝ በጃል መሮ ወይም ኩምሳ ድሪባ ከሚመራው ቡድን መለየቱን ጠቅሰዋል። ጃልሰኝ የመግለጫውን ይዘት መነሻ በማድረግ ተለይተው የወጡበትን ምክንያት አብራርተዋል ዳ ሄረ እንብኔ ሴ እንብኔ ሴረትን ቡልማታ ደንቢ ቶ ንቀብኔ በድ ዮ ደለገሜ ሴረት ልስሬሰንቱ ራ ሄ ልስሬሰንቱ ጅራ ዳ ነ እንብኔ ምቶ የንሙ ደንደኝ በኔ ህግና ደንብ እንደዚሁም መተዳደሪያ ደምብ የሌለው ድርጅት ነው ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው ህግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል ግን አሁን በአንድ ሰው የሚመራ መሆኑን አይተን እና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነፃነት ሰራዊት አመራር ጋር መቀጠል አንችልም ብለን ነው መግለጫ ያወጣ ነው። አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው። ጃልሰኝ አክለውም ከመንግስት ጋር ለመደራደር እና በየክልሉ ያለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ መሆናቸውን ገልጸዋል። ከራ ነጋ ከጀርሱኒ ጋ ሰገንታ ሲያሰዳባ ኬሰቲ አድ ብልሱማ ኦሮሞ ኢብዴ ሞቱማ ኢትዮጵያ ወሊን ቀቡ ካራ ነጋፉሩ ዳፊ ጅሮ ሁንደ ጨራ ቃል በሰላማዊ መንገድ ስንል በድርጅቱ ፕሮግራም ውስጥ የኦሮሞ ነጻነት ሰራዊት ከኢትዮጵያ መንግስት ጋር የቀጠለውን አለመግባባት በሰላማዊ መንገድ ለመፍታት ሁሉም ይታትራል። ስለዚህ መንግስት በሰላማዊ መንገድ ከኛ ጋር ለመነጋገር ዝግጁ ከሆነ እኛ ለመነጋገር ዝግጁ ነን። እንዴት ነው የምንነጋገረው? የት ነው ከማን ጋር ነው የሚለው የውይይቱ ጊዜ ሲደርስ የሚገለጽ ይሆናል። ጃልሰኝ ነጋሳ ከተመረጡ መገናኛ ብዙሃን ዘጋቢዎች በስልክ ለቀረቡላቸው ጥያቄዎች የት እንደሆኑ ባልተገለጸ ቦታ ሆነው ምላሽ የሰጡበትን የስልክ መግለጫ ያመቻቸው የኢትዮጵያ መከላከያ ሰራዊት አመራሮች ለመገናኛ ብዙሃን አስተያየት አልሰጡም። የአሜሪካ ድምፅ ጃልሰኝ ነጋሳን በገለልተኝነት አግኝቶ የስልክ መግለጫውን ዝርዝሮች ለማረጋገጥ አልቻለም በስልክ መግለጫው ወቅት አሁን ከመንግስት ጋር የተጀመረው ድርድር ስለመኖሩ የተጠየቁት ጃልሰኝ ተከታዩም ብለዋል አሁን ከመንግስት ጋር የጀመርነው ግንኙነት የለም በጉዳዩ ላይ ከኦሮሞ ነጻነት ሰራዊት አዛዥ ጃልመሮ ወይም ኩምሳ ድሪባና ባልደረቦቻቸው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም የኦሮሞ ነጻነት ሰራዊት በ2010 ዓ ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ወደ አገር ከተመለሱ ድርጅቶች አንዱ ከሆነው የኦሮሞ ነጻነት ግንባር የወጣና በትጥቅ ትግል የቀጠለ ቡድን ነው። በድርጅቱና በኢትዮጵያ መንግስት መካከል በሚያዝያ ወር 2015 ዓ ም ና በጥቅምት ወር 2016 በታንዛኒያ የተካሄዱት ሁለት ዙር ድርድሮች ያለ ውጤት ተበትነዋል። የሰብአዊ መብት ተቋማት በበኩላቸው ግጭቱ በሰላማዊ መንገድ እንዲፈታ ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት ረቡዕ መስከረም 15 ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። ዩናይትድ ስቴትስን ጨምሮ ዓለም አቀፉ ማህበረሰብ የአማራ ክልል ግጭት ሰላማዊ መፍትሄ እንዲያገኝ በተፋላሚ ኃይሎች ላይ ጫና እንዲፈጥሩ የክልሉ የሰላም ካውንስል ጠይቋል። በመንግስት ኃይሎችና በፋኖ መካከል በሚደረገው የግጭት አውድ ውስጥ የሚፈጸመው የሰብአዊ መብት ጥሰቶች አሳሳቢ መሆን ሆኖ መቀጠሉን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ግጭቱ በውይይት እንዲፈታ ከትላንት በስቲያ መጠየቁ ይታወሳል። በአማራ ክልል የሰላም ካውንስል ሰብሳቢ የአየራድ በለጠ ለአሜሪካ ድምጽ በሰጡት አስተያየት ካውንስሉ መንግስትንና ፋኖን ወደ ድርድር ለማምጣት የማመቻቸት ኃላፊነቱን በመቀጠል ከዓለም አቀፍ ተቋማት ጋር በመነጋገር ላይ መሆኑን ገልጸዋል። ካውንስሉ በዚህ ጉዳይ ላይ ከዩናይትድ ስቴትስ ኤምባሲ ጋር ንግግር ማድረጉንና ጫና እንዲፈጥሩ መጠየቁን ተናግረዋል። ኬኔዲ አባተ ዝርዝር አለው። በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በሚመለከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከትናንት በስቲያ ረቡ መስከረም 15 ቀን ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶች አሳሳቢ ሆነው እንደቀጠሉና የአማራ ክልል ደግሞ በዚህ ረገድ ቀዳሚው እንደሆነ መግለጹ ይታወቃል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ ለማፈላለግ በቁርጠኝነት እንዲሰሩም በድጋሚ መጠየቁን መዘገባችን የሚታወስ ነው። በዚህ ጉዳይ ላይ አስተያየት የጠየቅናቸው የአማራ ክልል የሰላም ካውንስል ሰብሳቢ የአየይራድ በለጠ በፋኖና በመንግስት መካከል ድርድር እንዲካሄድ ገለልተኝነት የማመቻቸት ኃላፊነት እንዲወጣ የተቋቋመው ካውንስሉ ጥረቱን መቀጠሉን ተናግረዋል። የአማራ ክልል መንግስት ለውይይትና ድርድር ዝግጁ እንደሆነ አረጋግጦልናል ያሉት የካውንስሉ ሰብሳቢ አቶ ያየ ይራድ በፋኖ በኩል ደግሞ ወደ አንድነት መጥተው ለድርድር እንዲዘጋጁ ለማድረግ ከፋኖ አመራሮች ጋር ካውንስሉ ንግግር እያደረገ እንደሚገኝ ገልጸዋል። የሰላም ካውንስል ወደ ድርድርና ውይይት ነው ያለው። ሁለቱንም ወገኖች ነው ጥሪ ያቀረበው በዚህ መሰረት የአማራ ክልላዊ መንግስት የጥሪውን ተቀብሎ ፈጣን ልምድ ላይ ሰጥቷል። በፋኖስ በኩል እንደ አማራ ክልል ተደራጅተው ወይ ደግሞ አመራር ፈጥረው መግለጫ እንዲያወጡ ነው ጥሪ ያደረግነው። የአማራ ህዝብ ውክልና ያለው የሰላም ካውንስል የአማራ ህዝብ ሰቆጣ እንዲያበቃ የአማራ ህዝብ ጽሁፍ አሁን ያለው ውስክልና እንዲያበቃ ነው። ሁሉንም ወገኖች ምላሽ እንዲሰጡ ግፊት እያደረግን ነው ያለን በተለያየ ጠቅላይ ግዛት ብለው አራት ጠቅላይ ግዛት ብለው ከፈሉ እያንዳንዱ ጠቅላይ ግዛት ወይም እኛ ሰው ነው የምንለው በየዞኑ የሚገኙ ፋኖዎች አንዳንዶቹ ያ የመደራደር ፍላጎታቸውን እያሳዩ ያሉበት ሁኔታ፣ አንዳንዶች ደግሞ አንደራደርም በተፍቅኖ የምንገፋ ወይ የሚል ሀሳብ አላቸው። የአማራ ክልል ህዝብ ጥያቄ ያቀረበ ስለሆነ በዚህ መንገድ ባካችሁ ይለም እነሱም እየለምን የጠየቅ ወደ ድርድርና ወደ ውይይት እንዲመጡ ለማድረግ አሁን ጥረቱ ቀጥሏል። ዋናው ነገር አንድ ላይ ብሎ ተተዋይተው አንድ ላይ ብሎ የራሳቸውን ማመራር ፈጥረው ይህን እንዲከተሉ ጥሩ ነው። ካውንስሉ ከሁለት ሳምንታት በፊት ከዩናይትድ ስቴትስ አምባሳደርና ሌሎች ዲፕሎማቶች ጋራ በአዲስ አበባ በሚገኘው የሀገሪቱ ኤምባሲ መነጋገሩንና በጎ ምላሽ ማግኘቱንም ተናግረዋል። ከአሜሪካ ኤምባሲ ከሁለት ሳምንት በፊት ግንኙነት አድርገናል። አምባሳደሩም ሆነ ዲፕሎማቶቹ ይህ ችግር ውስጣቸውን እየነካ የነበረ ችግር መሆኑንም ገልጸውልናል። ያውቁታል። ስፔሻል አሁን አማራ ሕዝብ ያለውን ችግር በደንብ ስለሚያውቁት እናንተም ወደፊት መምጣታችሁን የምናመሰግናለን ብለው አድናቆታቸውን ገልጸው በወደፊቱ ከእኛ ጋር አብረው የሚሰሩ መሆናቸውን ለውይይቱ ቀና የሆነ ሁኔታ እንዲሰጠር የበኩላችንን ድጋፍ እናደርጋለን ብለውናል። አምባሳደር ማሲንጋ ናቸው። በአማራ ክልል ያለው የግጭት ሁኔታ እልባት ሳያገኝ ከቀጠለ ክልሉንና ማህበረሰቡን ለተራዘመ ችግር የሚያጋልጡ ዘርፈ ብዙ ቀውሶችን ያስከትላል ያሉት የአማራ ክልል የሰላም ካውንስል ሰብሳቢ የአየር አድ በለጠ የኢትዮጵያ መንግስትና ፋኖ ወደ ድርድር እንዲመጡ ዩናይትድ ስቴትስ ጫና እንድታሳድር ካውንስሉ መጠየቁንና ለሌሎች ዓለም አቀፍ አካላትም መሰል ጥሪ በማቅረብ ላይ መሆኑን አስረድተዋል። ወደ ጠረጴዛ ዙሪያ እንዲመጡ ለማድረግ እንግዲህ አሜሪካ በትልቅ አያል ሀገር ጣልቃም ነው የሚገባ ቢሆን ወደ ወደዚት እንዲመጡ ለማድረግ የበኩሏ ሚና እንድትጫወት ነው የሚያሴት ያለው ይሄ ችግር እንዲፈታ ለማድረግ ስለሆነ፣ የሚያላማ ሁሉም ኤምባሲዎች እነዚህ ነገር ብርቱ ድጋፍ በማድረግ በገት የበኩላቸው ሚና እንዲጫወቱ ነው የሚያ ጥረት እና ይህንን ነው እንግዲህ መልእክት ለማስተላለፍ ለይጋድን በአሜሪካ ኤምባሲ ያደረግነው ጥረት ያለው የካናዳ ኤምባሲን ወንድሞች ገብተው አነጋግረዋል። ያለ ሁኔታ ደግሞ በጎ የሆነ ምላሽ እንደሰጧቸው ነገር እና በየቦታ እግድ በየተቋማቱ በተለይ ዓለም አቀፍ ኮሚኒቲ እና ኢንተርናሽናል ኮሚኒቲውን በሙሉ ከማነጋገር ወደኋላ እነንም እንገፋበታለን። አፍሪካ ህብረት በቀጠሮ ላይ ነው ያለነው። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ አመር ባለፈው መስከረም ሶስት ቀን በሰጡት ጋዜጣዊ መግለጫ ላይ በአማራና በኦሮሚያ ክልሎች ያሉ ግጭቶች በሰላም እንዲፈቱ ሀገራቸው ጥረት በማድረግ ላይ እንደምትገኝ አብራርተዋል። የአማራ ክልል የሰላም ካውንስል አባላትን አግኝተው እንደሆነ ከጋዜጠኞች ለተነሳላቸው ጥያቄ በሰጡት ምላሽ እርሳቸው እንዳላገኟቸው ተናግረው በሂደቱ ላይ ያሉ አንዳንድ የክትትል ስራዎችን ኤምባሲው እንደሚያከናውን አስረድተዋል። ዝርዝር ጉዳዮች በሂደት ይፋ እንደሚደረጉም በወቅቱ ገልጸዋል። ልዩ መልእክተኛው በቀጠለው ውጊያ ምክንያት ወደ አማራና ወደ ኦሮሚያ ለመሄድ ለኛ ከባድ ነው፣ ሆኖም አምባሳደር ማሲንጋና የአዲስ አበባ ኤምባሲ ቡድናቸው ከኢትዮጵያ መንግስት ጋር በመተባበር እነዚህን ግጭቶች ለማስቆም ንግግርና ድርድር ማካሄድ የሚቻልባቸውን አማራጮች እያፈላለጉ ነው ማለታቸውንም መዘገባችን ይታወሳል ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሐምሌ 25 ቀን ባደረጉት ንግግር በአማራና በኦሮሚያ ክልሎች ከሚንቀሳቀሱ አንዳንድ የታጠቁ ኃይሎች ጋር የሰላም ንግግር እየተካሄደ እንደሚገኝ ጠቅሰው ሆኖም በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን መናገራቸው አይዘነጋም ይሁን እንጂ ንግግር እየተደረገ ስለመሆኑ በሁለቱ ክልሎች ከሚንቀሳቀሱ ኃይሎች በኩል እስካሁን የተሰጠ ማረጋገጫ የለም። ስለዚህ ጉዳይ የጠየቅናቸው የአማራ ክልል የሰላም ካውንስል ሰብሳቢ የአየራድ በለጠ በካውንስሉ በኩል ያለፈና የሚታወቅ ንግግር የለም በማለት ጠቅላይ ሚኒስትሩ ተደርጓል ስላሉት ንግግር እንደማያውቁ ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በኒውዮርክ ወደ እየተካሄደ ወዳለው ጠቅላላ ጉባኤ ስናልፍ ከዓለም ዋና ዋና ውሳኔ ሰጪ ተቋማት መካከል አንዱ በሆነው በመንግስታቱ ድርጅት የጸጥታው ምክር ቤት ሁለት ቋሚ መቀመጫ ለአፍሪካ ሀገሮች ሊሰጥ እንደሚገባ ዩናይትድ ስቴትስ በዚህ ሳምንት በኒውዮርኩ ጠቅላላ ጉባኤ ላይ ሀሳብ አቅርባለች። የጆሀንስበርጓ የአሜሪካ ድምጽ ዘጋቢ ኬት ባርተሌት በዚህ ዙሪያ አፍሪካውያን ተንታኞችን አነጋግራለች። ዋሽንግተን ያቀረበችው ሀሳብ አፍሪካ ላይ ከቤጂንግ ጋር ከምታደርገው ፍክክር ጋር የተያያዘ ይሆን እንደሆንም አስተያየታቸውን ጠይቃለች። ቆንጅታ የታቀርበዋለች። ከሁለተኛው የዓለም ጦርነት ጀምሮ የመንግስታቱ ድርጅት የጸጥታ ምክር ቤት ቋሚ አባላት አምስት ብቻ ናቸው። ዩናይትድ ስቴትስ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ሩሲያና ቻይና እናም በርካታ የአፍሪካ መሪዎች አፍሪካ በምክር ቤቱ ቋሚ መቀመጫ ልትይዝ እንደሚገባ ሲወተውቱ ቆይተዋል። እናም በዚህ ሳምንት የአንደኛዋ የምክር ቤቱ ቋሚ አባል የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ሀሳቡን እንደሚደግፉ ይፋ አድርገዋል። ኬንያዊው ተንታኝ ክሊፍ ምቦያ አፍሪካውያንን ቅር የሚያሰኝ ነገር እንዳለው ይናገራሉ። በምክር ቤቱ መቀመጫ የሚይዙት የአፍሪካ ሀገሮች ውሳኔ የመሻር ስልጣን ስለማይኖራቸው ከአሁኑ እያስከተለ ያለውን ነቀፌታ የምናየው ነው። በጣም ቀለዱ። ጥያቄው ውሳኔ ምሻር ስልጣን ከሌለ ጸታ ምክር ቤት አባል መሆን ምን ጥቅም አለው? ምን ልትሰራ ነው? በጆሃንስበርግ ዩኒቨርሲቲ የአፍሪካ ቻይና ጥናቶች አባሉ ክሊፍ ኢምቦያ እንደሚሉት ይህ ቻይናን ሊጠቅማት ይችላል። ራሷን እንደ ታዳጊ ሀገር ግሎባል ሳውዝ እየተባለ የሚጠራው የታዳጊ ሀገሮች ስብስብ መሪ አድርጋ በማቅረብ ምዕራባውያኑን በቅኝ ገዥነት ታሪካቸው የምትከሳቸው ቻይና ልትጠቀምበት እንደምትችል ነው ተንታኙ የገለጹእኔ ይሄ ስለ ዩናይትድ ስቴትስ ሆነ በአጠቃላዩ ስለ ምዕራቡ ዓለም ባሉ አመለካከትና ትርክት ረገድ ምንም የሚጠቅማቸው አይመስለኝም። እንዲሁም ላይ ስሙን ላይ የሚደረግ መሆኑ ስለሚጠቁም የአፍሪካ ሀገሮች ይብሱን ወደ ምስራቁ ዓለም እንዲያጋዱ ነው የሚያደርገው። እንደሚታወቀው ቻይና በምልማት ላይ ያሉ ሀገሮች ይዛ በዩናይትድ ስቴትስ በአጠቃላይ በምዕራባውያን የሚመራውን ዓለም አቀፍ ስርዓት የሚገዳደር ቅንጅት ለመፍጠር ችላለች። በአፍሪካ ስትራቴጂያዊ ጥናቶች ማዕከል ተመራማሪ የሆኑት ፖል ናንቱሊያ ግን ፕሬዝደንት ጆ ባይደን የወሰዱት አቋም ለአሜሪካ ዲፕሎማሲ ትልቅ የክንዋኔ ነጥብ የሚያስቆጥር ነው ይላሉ። የአፍሪካ ሀገሮችም ቀጣይ ድርድሮችን ለማካሄድ በር የሚከፍትላቸው በመሆኑ በአመዛኙ ይቀበሉታል ብለው እንደሚያምኑ ነው ተንታኙ የገለጹት። ቻይና የራሷን ግልጽ ያለ አቋም አለማሳየቷንም በተመለከተ የሚከተለውን አስተያየት ሰጥተውበታል። ዝርዝር ጉዳዮች ውስጥ ገብተን የአፍሪካ ሀገሮች በጸጥታ ምክር ቤቱ ውሳኔ መሻል ስልጣን ያለው ቋሚ መቀመጫ እንዲይዙ ቻይና ትደግፋለች ወይ የሚለውን ካየን፣ ቻይና እስካሁን በዚህ ጉዳይ ላይ ምንም አይነት አቋም እንደሚኖራት በግልጽ አልተናገረችም። የመንግስታቱ ድርጅት የአደረጃጀት ማሻሻያ እንደሚያስፈልገው በዚህ ሳምንት በኒውዮርኩ ጉባኤ ላይ ከተናገሩት መካከል አንዱ የደቡብ አፍሪካው ፕሬዚዳንት ሴሪል ራማፎሳ ናቸው። አፍሪካና አንድ ነጥብ አራት ቢሊዮኑ ህዝቧ ከዋና ዋና የድርጅቱ ውሳኔ ሰጪ ተቋማት ተገልለዋል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም በድርጅቱ የለውጥ እርምጃዎች እንደሚያስፈልጉ ገልጸው የጸጥታው ምክር ቤት እየተለወጠ ካለው የዓለም ሁኔታ ጋር አብሮ ሊራመድ አልቻለም ብለዋል። አፍሪካም በምክር ቤቱ በቂ ውክልና አልተሰጣትም ብለዋል ዋና ጸሐፊው። በጸጥታ ምክር ቤቱ ውሳኔ የመሻር ስልጣን ሙሉ በሙሉ እንዲቀር የሚፈልጉ የአፍሪካ ሀገሮችም አሉ። የመንግስታቱ ድርጅት የማሻሻያ እርምጃ ወስዶ ዩናይትድ ስቴትስ እንዳለችው በጸጥታ ምክር ቤቱ አፍሪካ ሁለት መቀመጫዎች ብታገኝ ከዋናዎቹ ተፎካካሪዎች መካከል የአህጉሪቱ ባለግዙፍ ኢኮኖሚ ደቡብ አፍሪካ፣ በህዝብ ብዛት ትልቋ ናይጄሪያ፣ ወይም የሰሜን አፍሪካዋ ሀያል ግብፅ ሊሆኑ እንደሚችሉ ተንታኙ ፖል ናቱሊያ አብራርተዋል። የአፍሪካ ሀገሮችን የጸጥታ ምክር ቤቱ ቋሚ አባል የማድረጉ ሂደት በየትኞቹ ሀገሮች እንወከል በሚለው ላይ አለመግባባት ሊፈጠር ስለሚችል ሂደቱ ላይ እክል መደቀኑ እንደማይቀር ተንታኞቹ ይናገራሉ። ጉዳዩ በአህጉሪቱ ሀገሮች መካከል ክፍፍል ሊፈጥር ይችላል የሚል አስተያየት ያንጸባረቁ አንዳንድ የአፍሪካ ፖለቲከኞች እንዳሉም ተንታኙ ፖል ናቱዬ አስረድተዋል። ዩናይትድ ስቴትስ የሰጠችው መግለጫ ከቃላት የሚያልፍ አይደለም የሚሉም አሉ። ቀጣዩ ሂደት የሚጀመርበት የጊዜ ሰሌዳም አልወጣም። በተባበሩት መንግስታት ድርጅት መተዳደሪያ ደንብ መሰረት የጸጥታ ምክር ቤት አባላትን በሚመለከት የሚደረግ ማናቸውም ለውጥ አምስቱን ቋሚ አባላት ጨምሮ በጠቅላላ ጉባኤው በሁለት ሶስተኛ አብላጫ ድምፅ ይሁንታ ማግኘት አለበት። የትንታኔ መጽሔታችን ከአሜሪካ ድምፅ እንደቀጠለ ነው። ፕሬዚዳንት ቮሎዲሚር ዘለንስኪ ከዲሞክራቲክ ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ከማላ ሃሪስ ጋር ትላንት ሐሙስ በዩክሬን ያለውን ጦርነት ስለ መደገፍ ተወያይተዋል። ሪፐብሊካን የምክር ቤት አባላት በበኩላቸው የዘለንስኪን የፔንስልቬኒያ ጥይቶች ፋብሪካን ጉብኝት ዲሞክራቶችን ለመርዳት የታቀደ የዘመቻ ዝግጅት ሲሉ አውግዘዋል። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓትሲ ዋዲኩስ ዋራ የላከችውን ዘገባ ደረጀ ደስታ ያቀርበዋል። በዚህ ሳምንት በዶኔትስክ ክልል ክራማቶርስክ ከተማ በዩክሬን ላይ ሲካሄዱ የቆዩ የሩሲያ ጥቃቶች ከትላንት በስቲያ ረቡዕም ቀጥለዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዚደንት ጆ ባይደን ጋር በዋይት ሀውስ ትላንት ሐሙስ በተገናኙበት ወቅት ባይደን ስለ ጦርነቱ አንስተዋል። በግልጽ ልናገር፣ ሩሲያ በጦርነት አታሸንፍም። ሩሲያ አታሸንፍም። ዩክሬን ታሸንፋለች። በእያንዳንዱ እርምጃችን ከጎናችሁ መሆናችን እንቀጥላለን ዜሌንስኪ የድላቸው ዕቅድ አድርገው የያዙትን ሩሲያን ግዛቷ ድረስ ዘልቆ በመግባት ኢላማዎችን መምታት የሚያስችላት የአሜሪካ ጦር መሳሪያዎችን እንዲፈቅዱ ባይደንን እየገፋፉ ነው ከፕሬዚዳንት ባይደን ጋር ስንነጋገር የድሉን ዕቅድ አንስቻለሁ ዛሬ ይህን ዕቅድ ለማጠናከር አቋማችንን አመለካከታችንንና አቀራረባችንን አቀናጅቶ በዝርዝር ለመወያየት በዝግጅት ላይ ነን ዋይት ሀውስ ስለ ጉዳዩ ወዲያውኑ የሚሰጠው ምንም አይነት ማብራሪያ የለም ብሏል። ዜሌንስኪ ለህዳሩ የአሜሪካ ፕሬዝደንታዊ ምርጫ ብርቱ የመፎካከሪያ ግዛት በሆነችው ፔንሲልቬኒያ ውስጥ በሚገኘው የጦር መሳሪያ ፋብሪካ ባለፈው ወድ ያደረጉት ጉብኝት ሪፐብሊካኖችን አስቆጥተዋል። ሪፐብሊካኖች ጉብኝቱ ዲሞክራቶችን ለመርዳት የተነደፈ የምርጫ ዘመቻ ዝግጅት ነው ሲሉ ከሰዋል። በዩናይትድ ስቴትስ የሚገኙት የዩክሬን አምባሳደር ኦክሳና ማርካሮቫ እንዲባረሩም ጥሪ አቅርበዋል። የሪፐብሊካን ምክር ቤት አፈ ጉባኤ ማይክ ጆንሰን እኛ በብርቱ ትንቅንቅ በተሞላ ሀገራዊ ምርጫ ላይ ነን። በዚህ አይነት ጊዜ የውጭ ሀገራት ጣልቃ ገብተው ሀሳባቸውን እንዲያሰሙ ማድረግ አንፈልግም። ዜሌንስኪ ከዲሞክራቲክ ፕሬዝደንታዊ እጩ ምክትል ፕሬዚደንት ከማላ ሃሪስ ጋር የተለየ ስብሰባ አድርገዋል። በስብሰባውም ላይ ሀሪስ ጦርነቱ እንዴት እንደሚቆም መወሰን ያለባት ዩክሬን ናት ሲሉ አጽንኦት በመስጠት ተናግረዋል። ጦርነቱ እንዲቆም የሪፐብሊካን ምክትል ፕሬዝደንታዊ እጩ ጄዲ ቫንስ ያቀረቡት እቅድ ዩክሬንን ግዛት የሚቀንስ ከኔቶ አባልነት የሚያስቀር ነው ሲሉም ሀሪስ ተችተዋል። እነዚህ ሀሳቦች ከፑቲን ጋር አንድ አይነት ናቸው፣ እና ግልጽ እንሆን፣ የሰላም ሀሳቦች አይደሉም። ይልቁንም እጃቸውን ለመስጠት የቀረቡ ሀሳቦች ናቸው። ይህም አደገኛና ተቀባይነት የሌለው ነው። ዛሬ አርብ ዜሌንስኪ በእሳቸውና በፕሬዚደንት ባይደን ላይ ሩሲያ ዩክሬንን ከወረረች እንደ አውሮፓ አቆጣጠር የካቲት 12 ጀምሮ የተራዘመ ጦርነት እንዲካሄድ አድርገዋል በማለት ከፍ ያለ የሰላት ትችቶቻቸውን ከሚያቀርቡባቸው ከሪፐብሊካን ፕሬዚደንታዊ እጩ የቀድሞ ፕሬዚደንት ዶናልድ ትረምፕ ጋር ዛሬ አርብ ተገናኝተዋል። ሁለቱ ከመገናኘታቸው አስቀድሞ ፕሬዚደንት ትረምፕ እንዲህ ብለው ነበር። ሁሉንም ነገር የሚያዘገይ ፕሬዚዳንት ሳይሆን ብልህ የሆነ ብቁ ፕሬዚዳንት ቢኖረን ኑሮ ከስምምነት ሊደረስ ይችል ነበር። ባይደንና ካማላ ዜሌንስኪን ማንም አገር አይቶት የማያውቀውን ገንዘብና የጦር መሳሪያ በመመገብ ይህ እንዲሆን ፈቅደዋል። የትራምፕ አስተያየቶች በዩክሬን ብቻ ሳይሆን በጦርነቱ የኪቭን ጥረቶች ሲደግፉ በቆዩ በአንዳንድ ዋና ዋና የአውሮፓ ከተሞች ላይም ጭንቀት ፈጥረዋል። በዩናይትድ ስቴትስ የጀርመን ማርሻል ፈንድ ታዋቂ ባልደረባ ኢያን ሌዘር ወደ ዩክሬን የሚደረገውን የጦር መሳሪያ ፍሰት፣ ለዩክሬን የሚደረገውን ፖለቲካዊ ድጋፍና የመሳሰሉትን ጥያቄዎች መክተት ለሞስኮ ትልቅ ጥቅም መስጠት ለሞስኮ ድልም መስጠት ነው። ከዜሌንስኪ ጉብኝት በፊት ዩናይትድ ስቴትስ ለዩክሬን ፓትሪየት ኤር ዲፌንስ ለተባለው አየር መከላከያና ሌሎች የጦር መሳሪያዎች የሚውል አዲስ የ8 ቢሊዮን ዶላር እርዳታ እንደሚሰጥ ይፋ አድርጋለች። ኒውዮርክ እየተካሄደ ያለው የተባበሩት መንግስታት ድርጅት 79ኛ አጠቃላይ ጉባኤ ዛሬ አራተኛ ቀኑን ይዟል። በዛሬው ዕለትም የእስራኤልን የጠቅላይ ሚኒስትር ጨምሮ የተለያዩ መሪዎች የዓለም አቀፍ ጉዳዮች ላይ ንግግር አድርገዋል። በዛሬው ዕለት የተካሄዱ ሁነቶችን በዙም በቀጥታ እየገባች ስታጋራን እየከረመችው ኤደን ዛሬ ደግሞ እዚህ ስቱዲዮ ተገኝታለች። ኤደን እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። እንግዲህ ኒውዮርክ ሆነሽ የተለያዩ መረጃዎችን ስታጋሪን ቆይተሻል። ዛሬ ደግሞ እዚህ ዋሽንግተን ዲሲ ቢሮችን ትገኛለሽ። እስቲ በመጀመሪያ የዛሬው የአራተኛ ቀን ጉባኤ ምን ይመስል ነበረ? ምን አይነት አንኳር ጉዳዮች ተነሱ በሚለው እንጀምር። ያ እንግዲህ የዛሬው ጉባኤ እንደ ክሮኤሽያ፣ ሞልዶቫ እንዲሁም ደግሞ የካሪቢያን ሀገሮች ብዙ ንግግር ያደረጉበት ቀን ነው። እንዲሁም ወደ በኋላ ላይ እናነሳዋለን ግን ምናልባት ይሄ ብሩህ ተስፋ የተባለው በተባበሩት መንግስታት ድርጅት ዋና ጠቅላይ ጀነራሉ የእሳቸው ያጸደቁት ወይም ደግሞ የሚያነሱት ሀሳብ ዛሬ ወደ ድርጊት የሚገባበትና እንዴት ተደርጎ ነው ወደ ድርጊት ገብተው የምንወያየው የሚሉት ነገሮች ትኩረት የሳቡበት ቀን ነው እለቱ በዋናነት። ዛሬ ደግሞ የእስራኤል ጠቅላይ ሚኒስትር ንግግር ማድረጋቸውም ትኩረት ከሳቡ ጉዳዮች አንዱ ነበር እና ምን አሉ ለመሆኑ እንግዲህ እሳቸው ቤንያሚን ኔታንያሁ ዛሬ በአካል ራሳቸው ተገኝተው ረዘም ያለ ንግግር ነው ያደረጉት በጉባኤው ላይ። ለመታደም ለመገኘት ሀሳብ አልነበረኝም፣ ምክንያቱም ሀገሬ ጦርነት ላይ የምትገኝበት ሰዓት ላይ ነው ያለነው እና በዚህ በአጣብቂኝ ሰዓት የመምጣት ሀሳብ አልነበረኝም፣ ግን ባለፉት ቀናቶች በጣም እጅግ ብዙ ሀገራት የሀገሬን ስም ሲያጠፉ ሀገሬን በዳይ ሲያደርጓት ስለቆዩ ለዚህ ያንን ነገር ማስተካከል ስላለብኝ ነው ዛሬ የተገኘሁት ብለዋል። ከታዳሚው ድጋፍም ነበራቸው። ምንድነው እሱ ያሉት ያው ከሀማስ ጋር ካለው ግንኙነታቸው ብንጀምር ሀማስን ዘጠና በመቶ የሮኬት ማምጠቂያዎቹን ደምስሰነዋል። እንዲሁም ደግሞ በጋዛ ያለው ግጭት የሚያቆመው ሙሉ ዜጎቻችንም በሙሉ መመለስን ስንችል ና ሀማስ እጁን ሲሰጥ ነው ብለዋል። አንድ ሌላ ያሉት ነገር ያው ሀማስን ስለማሸነፍ በተመለከተ ያወሩት ነገር ምንድን ነው እሱ፣ የኒውዮርክን የምድር ውስጥ ለውስጥ የሚሄዱትን ባቡር የሚያክል የውስጥ ለውስጥ መሄጃ ነበራቸው። እሱን ዘጠና በመቶ አጥፍተናል፣ ደምስሰናል ና ሀማስን ለማሸነፍ ተቃርበናል ነው ያሉት። ምንድን ነው እሱ ያሉት ያሉት እሳቸው ኢራንን የመስ ሀገሬ በጣም ሰላም ትፈልጋለች ብለው አጽንኦት ሰጥቶ የተናገሩት እንደውም እስራኤል ለሰላም የምትሰራ ሀገር ናት አሉ። ግን አካባቢው ላይ ያሉና የእስራኤልን በጭካኔ ሊጎድም የሚፈልጉ እንደ ኢራን ያሉ ሀገራቶችንም ጠቅሰው፣ እንደ ኢራን ያሉ ሀገራቶች ግን ሰላም ሊሰጡን ለሰላም ሊሰሩ ፍቃደኛ ስላልሆኑ ሄዝቦላንም ሆነ ሀማስን ሳናጠፋ በዛን ራሳችንን መከላከልም ስለሆነ ይህንን ነገር እንቀጥላለን፣ ጦርነቱ አያቆምም ብለዋል። ሌላው ያሉት ነገር ህዝብ ከህዝቦላም ጋር ቢሆን ባለፉት ጥቂት ቀናት ህዝቦላ በተኮሰው የሮኬት ወደ ስልሳ ሺ የሚጠጉ እስራኤላውያን ተፈናቅለዋል ሲሉ ነው የተናገሩት። እንዲሁ ደግሞ አብርሃም አኮርድ የሚባለው በሁለት ሺ ሀያ የተፈረመው በዩናይትድ ስቴትስ አደራዳሪነት ከተባበሩት አረብ ኤምሬትስ እና ከባህሬን ጋር የፈረሙትን ደግሞ የሰላም ስምምነት አንስተው ይሄ ለቀጠናው ቱሪዝም፣ ለቀጠናው ሰላም የሚጫወተው ሚና ከፍተኛ ነው እና ሌሎች ሀገራቶችም ሊሳተፉበት እስራኤል ተጋብዛለች ግን አሁን ባለው ሁኔታ ግን እኛ ሀገራችን እየተከላከልን እንቆያለን ሲሉ አጽንኦት ስትር የተናገሩት ማለት ነው። በጣም ቁጣና ስሜታዊነት መስሜታዊነትም የታጀበ ንግግር ነው ያደረጉት። እንግዲህ ካለፉት ቀናቶች በመነሳት የዩክሬንም ጦርነት እንደሚቀጥል አረጋግጠናል። የእስራኤልም ጦርነት እንደሚቀጥል ሊያረጋግጥ ነው ማለት ነው። ይህን ያክል ማለት ይቻላል። እንግዲህ የፍልስጤሙ መሪ ትላንትና ማህሙድ አባስ ንግግር አድርገው ነበር። የእስራኤሉ መሪ ዛሬ ተናገሩ። በሁለቱ ንግግሮች መካከል የነበረውን ብታነጻጽሪ የነበረው ምላሽ ምን ይመስል ነበር? እዛ ያው እንግዲህ እንደሚታወቀው ለፍልስጤም አብዛኞቹ ሀገራት የመንግስታቱ ጉባኤን ተሳታፊ ሀገራት እስራኤል ይህንን የምታደርገውን ድርጊት ወይም ደግሞ ለምሳሌ ራስን ለመከላከል በሚል ግን ወደ ወደ ጋዛ ጠልቆ በመግባት አብዛኞቹን የጋዛ ጋዛን በሙሉ ደምሳለች ማለት ይቻላል። ከተማው መሰረተ ልማቶች በሙሉ ወድመዋል። በጣም እጅግ ብዙ የሰብአዊ ቀውስም ተከትሏል። እና ያንን ይቃወማሉ። እስራኤል በአስቸኳይ ያንን እንድታስቆም፣ በአንድ አመት ጊዜ የጊዜ ገደብ ውስጥ ደግሞ ከዛ እንድትወጣ ነው ሲደግፉ የነበሩት። ይህንንም ለማለት ፈልገው ነው። ባለፉት ቀናቶች ሀገራት እኔን ሲቃወሙ፣ የእኛን ሀገር ሲቃወሙ ነበረ ያሉት እሳቸውም። ይህን ነው እና ያው መሀሙድ አባስ ሲናገሩ ከጋዛም አልፎ ወደ ዌስት ባንክ መጥቷል። የዘር ማጥፋት ነው። እስራኤል ሌላ የመስፋፋት አካሄድ ነው የያዘችው ነው ያሉት። እሳቸውም ደግሞ ቤንያሚን ኔታንያሁም ደግሞ ራስ መከላከል፣ ሁለቱም ራስ መከላከል ነው ነው የሚሉት ጉዳዩን ግን ያው ያለው ሰባዊ ቀውስ እንደሚቀጥል እያመላከተ ነው ማለት ይቻላል። በነገራችን ላይ ደም ይሄ ጉባኤ የመንግስታቱ ድርጅት ጉባኤ ሰሚት ኦፍ ደ ፊቸር በመባልም ይጠራል የወደፊቱ ጉባኤ በሚል ለምንድ ነው እንደዚ አይነት ስያሜ የሚሰጠው? ስለሱ ምትነግር ይነገራለ። አዎ ይሄ እንግዲህ ዓለም በጣም በእንግሊዝኛ አጠራሩ ፖላራይዝድ ወይም ደግሞ የአመለካከትና እሳቤ ልዩነት እያንጸባረቀች ጥግ እየተያዘ የመጣበት ዘመን እና ወቅት እንደሆነ በጣም ብዙዎች ይናገራሉ። በዛም የተነሳ የመንግስታቱ ድርጅት ቻርተሮች እየተከበሩ አይደሉም። ሰብአዊ መብቶች እየተጣሱ ነው። ዜጎች እጅግ ታይቶ በማይታወቅ ሁኔታ ባለፉት አምስት እና አስር ዓመታት እጅግ ሰብአዊ ቀውሶች እና መፈናቀሎች፣ ጦርነቶች ተበራክተዋል። ስለዚህ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ በራሳቸው ተነሳሽነት ሀገራት ይህንን እድል ለአንዴና ለመጨረሻ ተጠቅመው በተለየ ሁኔታ ቃል ኪዳናቸውን አድሰው ብሩህ ተስፋ በሚል ወጣቶች የስራ እድል የሚያገኙበት መፈናቀሎች የሚቆሙበት እንዲሁም ደግሞ ስደተኞችና ጦርነት የሚቆሙበት ዘመን እንዲመጣ ቴክኖሎጂ ላይ ትኩረት ተደርጎ እንዲሰራ በተለይ ግን ወጣቶች ትኩረት እንዲሰጣቸውና የአየር ንብረት ለውጥ ትኩረት እንዲሰጠው በሚል ባለፈው ቅዳሜ ማክሰኞ ዕለት ነው ጉባኤው የተጀመረው። ግን ከዛ በፊት የገቡ ሀገራትን ይቅርታ እሁድ ለማለት ፈልጌ ነው። እሁድ መስከረም አስራ አንድ 2016 ዓ.ም የገቡ ሀገራትን አስፈርመዋል። ግልጽ ባልሆነ ሁኔታ ሩሲያ ይሄንን ነገር ተቃውማለች። ፊርማውን ማለት ነው። ዛሬ ልዩ የሚያደርገው በዛሬው ቀን ወደ ድርጊት መርሃ ግብር ከዛሬ ቀን ጀምሮ ይሄ እሳቸው ያቀረቡት ሀሳብ ወደ ድርጊት መርሃ ግብር የገባበት ቀን መሆኑ ነው። በጣም አመሰግናለሁ። ይለን። በነገራችን ላይ ድምጽሽ ተዘግቷል፣ ኒውዮርክ በቆየሽበት ጊዜ፣ እንደዚህም ሆኖ ግን ዘገባዎችን ስታደርሽን ቆይተሻል። እጅግ አድርገን እናመሰግናለን። እናመሰግናለን። አመሰግናለሁ። ዝግጅታችን ይቀጥላል። እንመለሳለን ከመሸጋገሪያ ሙዚቃ በኋላ። የአውሮፓያን ዘመን አቆጣጠር በነሐሴ 2021 የዩናይትድ ስቴትስ ጦር ኃይል ከአፍጋኒስታን ለቆ ሲወጣ የነበረውን ሁኔታ አስመልክቶ የምክር ቤቱ አባላት የሚያነሷቸውን ጥያቄዎች ለመመለስ ሊገኙ ባለመቻላቸው አንድ የምክር ቤት ኮሚቴ በዚህ ጉዳይ ሚኒስትሩን ተጠያቂ እንደሚያደርግ በዚህ ሳምንት አስታውቋል። አሉላ ከበደ የአሜሪካ ድምፅ ዘገባ ያቀርበዋል። ዩናይትድ ስቴትስ ከአፍጋኒስታን ከወጣች ከሶስት ዓመታት በኋላም ቁጥራቸው ከ123000 በላይ የሚደርሱት ሰዎች የወጡበት ሁኔታና 13 ዩናይትድ ስቴትስ ጦር አባላት እንዲሁም 169 የአፍጋን ሲቪሎች የተገደሉበትን የአጥፍቶ ጠፊ ፍንዳታ ጉዳይ የሚመለከቱት ጥያቄዎች ዛሬም እየተነሱ ነው። በሪፐብሊካን ፓርቲው አባላት የሚመራው የምክር ቤቱ የውጭ ጉዳይ ኮሚቴ ለእነኚህ ጥያቄዎች መልስ እንዲሰጡ የምክር ቤት አባላቱ ላቀረቡላቸው ትዕዛዝ መልስ አልሰጡም ሲል የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ወንጅሏል። በምክር ቤቱ የውጭ ጉዳይ ኮሚቴው ሰብሳቢ ማይክል ማክኮል የውጭ ጉዳይ ሚኒስትሩ የምስክርነት ቃላቸው እንዲሰጡ ለወራት ያቀረብላቸውን ስፍር ቁጥር የሌላቸውን ጥያቄዎች ላብለው ከቆዩ በኋላ የዩናይትድ ስቴትስ ጦር ከአፍጋኒስታን የወጣበትን አስከፊ ሁኔታ አስመልክቶ የደረስንበትን ድምዳሜ በሚያስረዳው ሪፖርት ዙሪያ ለመወያየት እንዲገኙ የሚጠይቅ የምክር ቤቱ ማዘዣ ለመላክ ተገድጄ ነበር። ይሁንና የውጭ ጉዳይ ሚኒስትር ብሊንከን ያንን ትዕዛዝ በመተላለፍ ለመቅረብ ፈቃደኛ ሳይሆኑ ቀርተዋል። ብሊንከን የዩናይት ስቴትስን ኃይሎች ከአፍጋኒስታን አወጣጥ አስመልክቶ ለሚነሱ ጥያቄዎች መልስ ለመስጠት ከኮሚቴው ፊት ቀርበው ነበር። ይሁንና የኮሚቴው ሊቀመንበር ማይክል ማኩል ጉዳዩን አስመልክቶ ያቀረቡት ሪፖርት በያዝነው የአውሮፓውያኑ የመስከረም ወር መጀመሪያ ላይ ይፋ ከተደረገበት ወቅት አንስቶ ከምክር ቤቱ ፊት እንዲቀርቡ የተጠየቁበት ጊዜ በበኩላቸው አስቀድሞ ከተያዙ የስራ መርሃ ግብሮች ጋር የሚጋጭ እንደነበር ጠቅሰዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ማቴው ሚለር ሲያስረዱም ስ አስቀድሞ ቀጠሮ የተያዘላቸው በጸጥታው ምክር ቤት ጉባኤ ላይ ለመሳተፍ የሚዘጋጁባቸው ስብሰባዎች በሚካሄዱበት ወቅት ወይም በመካከለኛው ምስራቅ የተኩስ አቁም እንዲደረስ ጥረት በያዙበት ወቅት ፌንቴል በተባለው ሱስ አስያዥ አደገኛ መድኃኒት ጉዳይ ለመነጋገር መሰብሰብ አይችሉም። በምክር ቤቱ የዲሞክራት ፓርቲው አባላት በበኩላቸው የምክር ቤቱን ትዕዛዝ መናቅ በሚል የተላለፈው ውሳኔ ምርጫ እየተካሄደ ባለበት ዓመት የባይደን አስተዳደርን ሥራ ለማጣጣል የተደረገ ሙከራ ነው ሲሉ ይከራከራሉ። በምክር ቤቱ የውጭ ጉዳይ ኮሚቴ ተወካዮች የዲሞክራት ተጠሪ ግሪጎሪ ሜክስ የፖለቲካ ዓላማን ለማሳካት የተያዘ ጥረት ነው። ግልጽና ቀላል፣ ያ ነው ጉዳዩ። አንድን ሰው ምክር ቤቱ በመናቅ መወንጀል ከባድ እና በእርግጥ አደናቃፊ ስራ ተፈጽሞ ሲገኝ ተግባር ላይ የሚውል የምክር ቤቱ ስልጣን ነው። የኮሚቴው ሪፖርት እንደሚያሳየው የባይደን አስተዳደር አፍጋኒስታንን ለቆ ለመውጣት ሲያቅድ ከጸጥታ ጉዳዮች ይልቅ የሕዝብ ድጋፍ የሚያገኝበትን አቀራረብ ምርጧል። በመጨረሻውም አሜሪካ በዓለም ዙሪያ ያላት ተሰሚነት ሊጎዳ ይችላል ይላሉ። ለበርካታ ሪፐብሊካን የዩናይት ስቴትስ አስተዳደሮች የውጭ ጉዳዮች አማካሪ በመሆን ያገለገሉት ጆን ቦልተን በተባበሩት መንግስታት የዩናይት ስቴትስ የቀድሞ አምባሳደር የነበሩ ናቸው። ዩናይትድ ስቴትስ ኃይሎቿን ከአፍጋኒስታን ባወጣችበት ወቅት የታየው ውጤት በርካታ የተሳሳቱ ውሳኔዎች ያስከተሉት ነው ይላሉ። ከታሊባን ጋር የተደረሰውን ስምምነት በመጀመር የትራምፕ አስተዳደር ሊተች ይገባል። ያ የመጀመሪያው ስህተት፣ በወቅቱ ስልጣን ላይ የነበረው የአፍጋኒስታን መንግሥት በድርድሩ ያለማሳተፍ፣ ሌላኛው እጅግ አሳዛኝ ስህተት ነው። ባይደንም ቢሆኑ የትራምፕ አስተዳደር ከታሊባን ጋር ያደረገውን ስምምነት መቀበል አልነበረባቸውም። ተቀባይነት ሊነፍኩት ይችሉ ነበር። ዩናይትድ ስቴትስ ያቺን አገር ለቃ ከወጣች በኋላ በአፍጋኒስታን ያለው የሰብዓዊ መብት አያያዝ ሁኔታ በእጅጉ ተባብሷል። በሲኒማ ስራዎች ባሳየችው አጨዋወቷ የአካዳሚ ሽልማቶች ተሸላሚ የሆነችው ተዋናይ ሜሪል ስትሪፕ ሁኔታውን ለማሳየት ትላንት ሰኞ በተባበሩት መንግስታት ድርጅት የተገኙትን የአፍጋኒስታን ሴት መሪዎች ተቀላቅላለች። ዛሬ ካቡል ውስጥ አንዲት ሴት ድመት በዚያች ሀገር ካሉ ሴቶች የተሻለ ነጻነት አላት። ባለፈው የነሐሴ ወር ታሊባን ሴቶች የፊት ገጻቸውን በአደባባይ እንዳያሳዩና ድምፃቸውን እንዳያሰሙ ሲል እገዳ መጣሉ ይታወቃል። አድማጮችና ተመልካቾቻችን ዛሬ በክርስትና እምነት ተከታዮች ዘንድ የመስቀል በዓል እየተከበረ ይገኛል። ተከታዩ ዘገባችንም ይህንን በዓል የሚመለከት ይሆናል። በዋሽንግተን ዲሲ እና በአካባቢዋ የሚገኙ የኦርቶዶክስ ተዋሕዶ አብያተ ቤተ ክርስቲያናት ትላንት የደመራ በዓልን በዋሽንግተን ዲሲ በሚገኘው ደብረ ምህረት ቅዱስ ሚካኤል ቤተ ክርስቲያን አክብረዋል። በዓሉን ለማክበር በቤተ ክርስቲያኑ የታደሙ ምዕመናንና የቤተ ክርስቲያናቱ አገልጋዮችም በዓሉ ከሃይማኖታዊ ፋይዳው በተጨማሪ የኢትዮጵያዊነት እሴት የሚታይበት መሆኑን አመልክተው ሕዝበ ክርስቲያኑ መስቀሉ ባስተማረው መሰረት በሰላም በእኩልነትና በፍቅር እንዲኖሩ ጠይቀዋል። በዓሉን አስመልክቶ የተሰናዳው ዘገባ ቀጥሎ ይቀርባል። የመስቀል በዓል ዋዜማ የሆነውን የደመራ ስነ ስርዓት ለማክበር ነጫጭ ባህላዊ ልብሶችን የለበሱና ነጠላዎችን የተከናነቡ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዋሽንግተን ዲሲ ወደሚገኘው ደብረ ምህረት ቅዱስ ሚካኤል ቤተ ክርስቲያን መድረስ የጀመሩት ከቀኑ 11 ሰዓት ጀምሮ ነው። ከዚህ ቀደም በዋሽንግተን ዲሲ በቨርጂኒያና በሜሪላንድ ግዛቶች የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናት በዓሉን ተሰባስበው ያከብሩ የነበረ ቢሆንም የቤተ ክርስቲያናትና የምእመናን ቁጥር እየበዛ በመሄዱ ላለፉት ሶስት ዓመታት ግዛቶቹ ለየብቻ እንዲያከብሩ ሆነዋል። ዘንድሮ በዋሽንግተን ዲሲ የደመራ በዓል አዘጋጅነት ተራውን የወሰደው ደግሞ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን መሆኑን የካቴድራሉ ጸሐፊ ሊቀ ትጉሃን ፍቅሬ ገላዬ ነግረውናል። ይሄ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ባዳነበት የመስቀል በዓል በጠቅላላው ለኢትዮጵያን ትልቅ መስቀል ኃይላችን መስቀል ሰላማችን ስለሆነ፣ የሰላማችን ምሳሌ ነውና ለዚህ ነው የምናከብረው። ዛሬ አምስት ቤተ ክርስቲያን ናቸው በዚህ ቦታ እያከበሩ ያሉ። ይህኛው ደብረ ምረት ቅዱስ ሚካኤል ካቴድራል አስተናጋጅ ነው አዘጋጅ ነው። ርዕሰ አድባራት ደብረ ሰላም ቅድስት ማርያም፣ ደብረ ኃይል ቅዱስ ገብርኤል ካቴድራል፣ ሚጣቅ አማኑኤል፣ ኡራኤል ወሩፋኤል አምስት ናቸው። ሊቀት ጉሃን ፍቅር ያክለው ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በዚህ መልኩ ተሰባስበው ማክበር መቻላቸው ከፍተኛ ትርጉም እንዳለው ገልጸዋል። ይሄ በተለይ ከሀገራችን ርቀን ሳለን በዚህ መልክ መስቀል እንግዲህ ብሔራዊ ነው፣ ሃይማኖታዊም ብሔራዊ ስለሆነ በሕፃናት ውስጥ የሚያድገው የሚፈጥረው ስግኒፊካንት በጣም በጣም ከፍ ያለ ነው። ልጆቹ ይህንን ተከትሎ ተቀብሎ ትራንስፎርም ያደርጋሉ ወይም ደግሞ ለሌላው ትውልድ ያስተላልፋሉ። ትላንት በተካሄደው የደመራ ሥነ ሥርዓት ከርዕሰ አድባራት ቅዱስ ማርያም ቤተ ክርስቲያን፣ ከደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን፣ ከሚጣቃ ማኑኤል ሩፋኤል እና ሌሎች በዲሲ አካባቢ የሚገኙ ቤተ ክርስቲያናት የተውጣጡ አገልጋዮች ተሳትፈዋል። ከእነዚህ አንዷ በደብረ ገነት መድኃኔዓለም ቤተ ክርስቲያን የምታገለግለው የ አስራ አምስት ዓመቷ ሄለን ትገኝበታለች። ለእኛ ኢትዮጵያኖች ይህ ባህል ትልቅ ነው። ለምንድን? የኛ ሃይማኖታችን መስቀሉ ትልቅ ትርጉም አለበት እና እዚህ ሀገር እንደዚህ አይነት ነገር ብዙ ነገር የለም። ለምንድነው ከነጮቹ ጋር ምናምን ሃይማኖት እና በቀ ባህል ምናምን ይረቃል እና እንደዚህ ቤተክርስቲያን ሲኖር በጣም ጥሩ ስሜት ነው። ከእግዚአብሔር ጋር መገናኘት እና እዚህ ቤተክርስቲያን ከእግዚአብሔር ቤት ላይ መሆን ትልቅ በረከት ነው። በደብረ ሰላም ቅድስት ማርያም ቤተ ክርስቲያን የሰንበት ተማሪ የሆነችው ቤተልሔም ሙሉ በበኩሏ መስቀል በአንድነት በመሰባሰብ የሚከበር በዓል በመሆኑ ከኢትዮጵያ ውጭም በተመሳሳይ ሁኔታ አብሮ ማክበር በመቻሏ ደስተኛ መሆኗን ገልጻለች። አጠቃላይ ያው ኢትዮጵያኖች መስቀል በዓል ሁል ጊዜም በአንድነት ተሰባስበን የምናከብረው በዓል ነው። እኛም የሀገራችን ናሪያ እስከ ዛሬም እንደሚደረገው ተከትለን በዚህ ኢትዮጵያኖች ተሰባስበን እንዲያውም ዛሬ እንደሚታየው ጥቂት ሰው ነው የሚታየው። ቢኮዝ ዲሲ፣ ሜሪላንድ፣ ቨርጂኒያ ተብሎ ዲቫይድ ስለተደረገ እንደምታየው የዲሲና የአካባቢ ሰው ብቻ ነው ያለው። ከዛ በተረፈ ግን አብሮ ማክበር አብሮ መኖር የኢትዮጵያዊነት ባህላችን ስለሆነ ያው በዚህም ደስተኞች ሆነን አብረን እያከበርን እንገኛለን። ላለፉት ዘጠኝ ዓመታት በአሜሪካ የኖሩት ያሬድ መንግስቱም በየዓመቱ መስቀልን በቤተ ክርስቲያን ያከብራሉ። ዩናይትድ ስቴትስ ውስጥ መስቀልን ጨምሮ ሌሎች በዓላትን ኢትዮጵያውያን በዚህ መልኩ ተሰባስበው ማክበር መቻላቸው ትልቅ ትርጉም እንዳለው ገልጸውልናል። ትልቁ ነገር የአብሮነት ጉዳይ ነው። አንዱ መገለጫችን እንግዲህ ትልቁ የኢትዮጵያዊነት መገለጫችን አብረን መብላት፣ አብረን መስራት፣ አብረን መኖር የአብሮነታችን መገለጫ ነውና የአብያተ ክርስቲያናት በጋራ ሆነው መጡ ማለት ምንድን ነው? ኢትዮጵያዊነት ኢትዮጵያውያን በጋራ ማንነታቸውን ያላቸውን ሴቶች፣ ፍቅራቸውን፣ ደስታቸውን አለፍ ሲልም ደግሞ ሐዘናቸውን በጋራ የሚጋሩበት ስለሆነ እንግዲህ የጋራ ህብረ ብሔራዊነትን ነው የሚያሳየ ነው። የደመራ በዓል ኢየሱስ ክርስቶስ የተሰቀለበትን መስቀል ለማግኘት ንግሥት ዕሌኒ ፍለጋ ያስጀመሩበት ዕለት ስለሆነ በአማኞች ዘንድ ከፍተኛ ቦታ የሚሰጠው ሃይማኖታዊ በዓል ነው። ሆኖም የበዓሉ አከባበር ከሃይማኖታዊ በዓልነቱ በተጨማሪ ባሉት ባህላዊ ትዕይንቶች ምክንያት በዩኔስኮ የማይዳሰስ ቅርስ ሆኖ ተመዝግቧል። አቶ ያሬድ ይህን በዓል ከኢትዮጵያ ውጪ ማክበር ኢትዮጵያን ለመላው ዓለም ለማስተዋወቅ ያግዛል ይላሉ። ይህ በዓል እንግዲህ በዋናነት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመታዊውን የመስቀል በዓልን በዚህ መልኩ አስባ እንደምትውልና ምንም እንኳን በቦታው በኢትዮጵያ ባንኖርም በያለንበት አንደኛ በዓሉ ቀኑን አስታውሰን እንውላለን ሁለተኛ ደግሞ ለዓለም ለመላው ዓለም ያለንን ባህላዊ እሴቶች ማሳወቅ እንድንችልበት ሁኔታ ስለሆነ ነው። ምሽቱ እየገፋ ጨለምለም ሲልና የቤተ ክርስቲያን ዋና አስተዳዳሪ አባ ስጢፋኖስ ባህሩን ጨምሮ አባቶች የማሳረጊያ ጸሎት ካደረሱ በኋላ የደመራው ስነ ስርዓት ተካሂዷል። ከየቤተ ክርስቲያናቱ የተውጣጡት ዘማሪያንም በዝማሬና በሽብሸባ በዓሉን አድምቀውታል። በደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን የሚያገለግለው ዲያቆን እያሱ መስቀሉ ባስተማረው መሰረት ኢትዮጵያውያን ችግሮቻቸውን በሰላም በእኩልና በፍቅር መፍታት እንደሚገባ ጥሪ አቅርበዋል። በአሜሪካ ብዙ አይነት ብሔር ብሔረሰቦች ብዙ የዓለም ህዝቦች የሚኖሩበት ሀገር ነው። በዚህ ደግሞ ክርስቲያኖች እንደ ሀገራችን አሁን ባለው ወቅታዊ ሁኔታ ሁሎችም እንደዚህ ሰላም ሆነው ተፋቅረው እኔናንች ምን እንደሆነ አንታወቅም። በኢትዮጵያም እንደዛ በሰውነት ተማምነን በየትኛውም አካባቢ ብንኖር እንደዚህ አሁን ከስራ ወጦ ስራ ጠይቆ የመጣ ህዝብ ነው። መሰባሰቢያም ነው። እንደ ሃይማኖት ደግሞ መጽደቂያ ነው። ስለዚህ በሀገራችንም እንደዚህ ያለ ቫይብ ወይም እንደዚህ ያለ የእምነት ኃይል ቢሰጠው ህዝቡ ከኃጢአት ከተለያየ ነገር ወጦ እንደ ክርስቲያን በመስቀሉ ብቻ አንድ ሆኖ ቢያከብረው የሰላም መስቀል ነው። የሰላም በዓል ነው። ለሀገራችንም ደግሞ ሰላም የሚበስርበት ያደርግልን እላለሁ። በቤተ ክርስቲያኑ የደመራ በዓል ሲያከብር ያገኘነው ታዋቂው የኢትዮጵያ ድምፃዊ ውሽንፍር አርጋውም በአሜሪካ ውስጥ ወደ 30 ዓመታት ለሚጠጋ ጊዜ መኖሩን ገልጾ በዓሉን በዚህ መልኩ ማክበሩ የሚሰጠውን ስሜት አጋርቶናል። የዛሬው አከባበር በጣም ደስ ይላል። እኔ ሁልጊዜ በየዓመቱ እንደዚህ ደመራ ሳከብር አገሬ ነው የሚያስታውሰኝ እና የሀገሬ ትዝታ በውስጤ ሊጠፋ አልቻለም። አስታውሰዋለሁና አከባበሩ ይሄ ደግሞ ኢትዮጵያ ካለው አይለይም። እኔ አርቲስት ነኝ፣ የመድረክ ሰው ነኝ። ስለዚህ አሁን ዓመት በዓል በሆነ ጊዜ መስቀል ሲመጣ፣ እንቁጣጣሽ ሲመጣ ብሔራዊ ቲያትር መድረክን የምናደምቀው እኛ ነበርንና አሁን በስደት ዓለም ሆነን ደግሞ እንደዚህ አይነት ክብር ስናይ ደስ ይለናል። ትላንት በዋሽንግተን ዲሲ የተካሄደው የደመራ በዓል ተጠናቆ ምዕመናን ወደ የቤታቸው ከመሄዳቸው በፊት የማሳረጊያ ርችት ተተኩሷል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም የምናልፈው ከመስቀል በዓል ጋር ወደ ተያያዘው ዘገባ ይሆናል። የመስቀል ወፍ የሚለው ማህበራዊ ብሂል በሀገራችን ልዩ ልዩ አካባቢዎች ህዝቡ በየባህሉ በድምቀት የሚያከብረው የመስቀል በዓል በሚውልበት በመስከረም ወር መስከረም ወር አጋማሽ ጎልተው ከሚታዩ የአእዋፍ ዝርያዎች ጋር የተያያዘ ነው። በእርግጥ የመስቀል ወፍ ብሂሉ እንደሚገልጸው ዓመቱን ሙሉ ሳይታዩ ቆይተው በመስከረም ወር ላይ የሚከሰቱ አውደ ዓመታዊ አእዋፍ ናቸውን ስንል የአእዋፍ ዝርያንና ባህሪን የሚያጠኑ ባለሙያዎች አነጋግረናል። አስማማ አየነው እንደሚከተለው አዘጋጅቶታል። በርካታ ሃይማኖታዊና ሕዝባዊ በዓላት በሚከበሩበት የአዲስ ዓመት የመጀመሪያው ወር በሆነው በመስከረም ብዙዎች የአዲስ ዘመን መምጣት ምልክት ከሚያደርጉት የአደይ አበባ ጋር የመስቀል ወፍ የተሰኘው ወፍ ዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል። በብሂሉ ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፈውን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በእርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው ዓመቱን ሙሉ ተሰውረው ከርመው በመስከረም ወር አጋማሽ ብቻ የሚከሰቱ ናቸውን ስንል ስለ አዋፍ በቅርበት የሚያጠኑ ባለሙያዎችን አነጋግረናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለረጅም ዓመታት ከዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው። አቶ ኩመራ እንደሚሉት ማኅበረሰቡ በአካባቢው ከሚያዩ የተፈጥሮ ወደታዊ ለውጥ ጋር ያቆራኛቸው እኒ የአዋፍ ዝርያዎች በእርግጥም ከአባባሉ ጋር የሚዛመድ ባህሪ አላቸው። እንግዲህ የተለያዩ አይነት ዝርያዎች አሉ። እንደዚህ አካባቢው ሁኔታ ይለያያሉ። አንድ ወፍ ብቻ አይደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይና ደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚሁ እናያቸዋለን። በቤተሰብ አንድ ናቸው ግን በዝርያ ደረጃ ደግሞ የሚለያዩ እንደየ አካባቢው ግን የመስቀል ወፍ ተብሎ ስያሜ ያላቸው አሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት ባሌ ወደ አርሲ፣ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ ቢሾፕ ዝርያዎች ብዙ ናቸው ብዬ አሉ ከስድስት በላይ ይሆናሉ። እነዛ እነዛም በብዛት እናያለን። የኢትዮጵያ የዘመን መለወጫ የሆነው ወራ መስከረም፣ በተለምዶ የመስቀል ወፍ የሚባሉ የዋፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉ። በዚህም መስህብነት ጎልቶ መታየታቸው ለአባባሉ ሁነኛ መሰረት እንደሆነ አቶ ኩማራ ይናገራሉ። ከወፎች ባህሪ ውስጥ አንዱ የሚገርመው ነገር ወንዶቹ ቀለማቸውን ይቀይራሉ፣ በተለይ በርቢ ጊዜ እና ይህንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ፉክክሮች አሉ። ሴቶችን ለመሳብ ጓደኛ ለመያዝ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ። ውብ መስሎ ሆኖ ለመታየት አንዱ የሚጠቀሙበት ስልት ነው። ወይ ሙሉ ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንታቸው፣ ማጅራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር አንዳንዶች ይሄ የሎ ቢሾፕ የሚባለው ነው። አንዳንዶች ደግሞ ቀይ ነው የሚሆነው ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይነ ደጋ ጀምሮ ደግሞ ያሉት በተለይ ይሄ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል፣ ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ እንዲጎበድ የምንላቸው ናቸው እና የድንብጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚሉት ስለዚህ፣ ይሄ ከምን ጋር ነው የሚያያዘው እንግዲህ ከብሪድንግ ሲዝን ጋር የአረባብ ወቅት ወቅታቸው ነሐሴ በጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉውን ጥቅምት ድረስ ይዘልቃል። ልክ ያ የብሪዲንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀይራል ወደ ነበረበት፣ ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ መስሎ ነው ቢቀምሉት፣ ግን ያው ራሳቸው ናቸው ዞሮ ዞሮ የወፎቹ ተፈጥሯዊ የቀለማቸውን የመቀያየር ባህሪ ከሀገራዊ ብሂል ባለፈ የቱሪስቶችን ቀልብ እንደሚስብ ከአስራ ሰባት ዓመት በላይ በአስጎብኝነት እንደሠራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አእዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለብሂሉ ሌላው ምክንያት ሊሆን እንደሚችል ያመለክታል። ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምጻቸው እንዲሁም ሲበሩ ሲበሩ ይለያሉ። ክንፋቸው ይለያል እና መስቀል ወፍ ስትበር መስቀል የመስቀል ሳይን ታሳያለች እና በጣም ከለርፉለች። ደረቷ ካቢጫ አለ ሙሉ ጥቁረ ጭሯ ረጅም ነው እና አሁን ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍም የተባለ ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው። ከለርፉ ሊሆን ሲዝን ነው እና በዚህ ሲዝን ላይ የፎቶ ከለር ሲጨመርበት ለፎቶ በጣም ያምራሉ። አቶ ኩሞራ ዋቅጅራም የመስቀል ወፍ የሚባሉት የወፍ ዝርያዎች የላባ ቀለማቸውን ስለሚቀያየሩ ብቻ ሳይሆን ወቅትን እየጠበቁ ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም መዘዋወራቸውም ለአባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል። ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይህ የእሸት ወቅት ነው። ስንዴ፣ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበትና ፍሬ የሚይዙበት እዛ ላይ ነው በብዛት የሚታዩት እነዚህ ይመገባዎች አሉ ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሽፍት ያደርጋሉ። ያኛው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያትም ይቀመጣል። የተከበራችሁ አድማጮች፣ ለምሽቱ ያዘጋጀናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ሰላም በደና ደሩ።